በኢትዮጵያና ሱዳን ድንበር ላይ ስድስት ኢትዮጵያውያን መገደላቸው ተዘገበ። በምዕራብ ጎንደር ዞን መተማ ወረዳ ውስጥ በሚገኘው ሹመት መንዱቃ ቀበሌ ስድስት ሰዎች በታጣቂዎች መገደላቸውን እና ሌሎች አምስት ሰዎች መቁሰላቸውን የአካባቢው ባለሥልጣናትና ነዋሪዎች ተናግረዋል። ጥቃቱን የፈጸሙት የሱዳንና የኢትዮጵያ ጽንፈኛ ታጣቂዎች ናቸው ሲሉ የምዕራብ ጎንደር ዋና አስተዳዳሪ ተናግረዋል። ከትላንት በስቲያ ቅዳሜ በተፈጸመው በዚህ ጥቃት ታጣቂዎች ከ30 በላይ ቤቶች ማቃጠላቸውንና የቁም ከብቶችም ነድተው መውሰዳቸው ተዘግቧል አስቴር ምስጋናው ናት ዝርዝሩን ያሰናዳችው አቶ ጌትነት ሞላ በምዕራብ ጎንደር ዞን መተማ ወረዳ የሚገኘው የሹመት መንዱቃ ቀበሌ ነዋሪ ናቸው። ባለፈው ቅዳሜ ሌሊት ሰባት ሰዓት ላይ ታጣቂዎቹ በከተማው ውስጥ በፈጸሙት ጥቃት ንብረት መውደሙን ገልጸው አንድ መቶ አርባ የቁም ከብቶች እንደወደሙባቸው ለአሜሪካ ድምፅ ተናግረዋል። ሰባት ሰዓት ከሃያ ገቡ። ያው እንደተኛ ነው ገቡ ያው

የኢትዮጵያና ሱዳን አዋሳኝ በሆነው በምዕራብ ጎንደር ዞን መተማ ወረዳ በሚገኘው ሹመንት መንዱቃ ቀበሌ የሰላምና ደህንነት ኃላፊ መሆናቸውን የተናገሩት አቶ ተስፋዬ ኪዳኔ በበኩላቸው ባለፈው ቅዳሜ ከሌሊቱ ሰባት ሰዓት ዘልቀው በገቡ ታጣቂዎች ስድስት ሰዎች መገደላቸውንና አምስት ሰዎች ደግሞ መቁሰላቸውን ጠቁመዋል። ሰላሳ መኖሪያ ቤቶች መቃጠላቸውንና ከአንድ ሺ ሰባት መቶ በላይ የቁም ከብቶች ተነድተው መወሰዳቸውንም አቶ ተስፋዬ ተናግረዋል። ወደ ሰላሳ አካባቢ ቤቶች ተቃጥለዋል። ስድስት ሰው ሞቷል። አምስት ቁስለኛ አሁን ከፍተኛ ሕክምና ላይ ይገኛል። አንድ ሺ ሰባት መቶ አካባቢ የቁም ከብት ተነድቷል። ከዚህ በተረፈ እንስሳት ያው በቦታ ላይ ብዙ የተገደለ ያው ከብቱ፣ በሬው፣ በጉ የተለያየ እንስሳቶች ያው እንዲህ የመሰለ ጥቃት የፈጽሞ ወጥቷል እስያም ጥቃት እንደፈጸሙ ወደ ነበረበት ቦታ ነው። ወደ የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በኢትዮጵያና በሱዳን ድንበር አካባቢ የነበረው ውጥረት የሁለቱ ሀገራት መሪዎች በናይሮቢ ካደረጉት ስምምነት በኋላ እረገብ ማለቱን ገልጸው ለዚህም ማሳያ ያሉትንም ጠቅሰዋል። አንደኛ ተንኮሳው ቁሟል። ገብቶ የመተንኮሱ ሁኔታ ቁሟል። ሁለተኛ ያው ተኩስ ነበረ ከፍተኛ የሆነ ተኩስ ነበር እንደነገርኩሽ፣ ባለፈ ከተኩሱ ቁሟል። በሶስተኛ ደረጃ የአካባቢዎቹ ማህበረሰብ በዚያው በአጎራባች የሚኖሩት ማህበረሰቦች ተገናኝተው ምኝዜም ውይይት እያደረጉ፣ አራተኛ የገላባት መስመር፣ የሱዳን ቦርደሩ ገላባት መስመር ባይከፈትም እንዲከፈት ከፍተኛ ውይይት እያደረግን ነው በጋራ እነዚህ መገለጫዎቹ ናቸው። ጠቅላይ ሚኒስትር አብይ አህመድ ከ39ኛው የኢጋድ የመሪዎች ጉባኤ ጎን ለጎን ከሱዳን የሽግግር መንግስት ሉዓላዊ ምክር ቤት ሊቀመንበር ሌተናል ጄኔራል አብዱልፈታህ አልቡርሃን ጋር በናይሮቢ መወያየታቸው ይታወሳል። የመሪዎቹን ውይይት የተከታተሉት የጠቅላይ ሚኒስትር ዶክተር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ለሀገር ውስጥ የመገናኛ ብዙኃን እንደገለጹት መሪዎቹ የሁለቱን ሀገራት የቆየ ወዳጅነት ማጠንከር እንደሚገባ ተስማምተዋል ከድንበር ጋር ተያይዞ የነሱ ችግሮችን የአፍሪካ ህብረትን ጨምሮ የዓለም አቀፍ ተቋማትን ባሳተፈ መልኩ በመፍታት የሁለቱን ሀገራት መተማመን ማጠናከር እንደሚገባ የኢትዮጵያና የሱዳን መሪዎች መስማማታቸውን አምባሳደር ሬድዋን ተናግረዋል። ይህንን ስራ ሊያሳልጥ የሚችል ኮሚቴ መቋቋምም እንዳለበት መሪዎቹ መነጋገራቸውንም ጠቅሰዋል። ከመሪዎቹ ውይይት በኋላ ሁኔታዎች መሻሻላቸውን የጠቀሱት የምዕራብ ጎንደር ዞን አስተዳዳሪ ቢክስ ወርቄ እንዳሉት ሰሞኑን የተፈጸመው ጥቃትም በመደበኛ የሱዳን ወታደሮች የተፈጸመ አይደለም። የሀገራችን ጠቅላይ ሚኒስትር እና የሱዳኑ ሽግግር መንግስት ፕሬዚዳንቱ ተገናኝተው ናይሮቢ ላይ ከመከሩ በኋላ ይህ ጉዳይ በከፍተኛ ደረጃ እርገብ ብሎ ቆይቶ ነበር። ትናንትና የተፈጸመው ስጋት በጽንፈኞች የተፈጸመ ስጋት በሰው ሕይወትም ላይ ጥቃ ጉዳት ደርሷል። በንብረት በተለይ ቁም እንስሳት ላይ ገድለዋል። ዘርፈው ወስደዋል እና በቤት ቃጠሎም ጉዳት አድርሷል። ስለዚህ በሰብአዊም በቁሳዊም ሰፊ ጉዳት አድርሷል ማለት ነው። ባለን አካባቢያዊ መረጃ መሰረት በብዛት የሳምሪ ቡድን ከዚያ ጋር የሚሰረጥ ነው የሳምሪ ቡድን ና የቅማንት ጽንፈኛ ቡድን እንዲሁም ከሱዳን በተመሳሳይ ጽንፈኛ የሆኑት ኖርማል ሰራዊት ሳይሆን ጽንፈኛ የሆኑ ቡድኖች በጋራ ሆነው ነው ጥቃቱን የፈጸሙት ብለን ነው የምናምነው። ይሄ ማለት ግን ሱዳን አስጠግታ ሱዳን መሬት ላይ ነው እየሰለጠነች ያለችው። ይሄ በጣም ከፍተኛ ችግር እንደሆነ በማመን ነው የነገራችን ላይ ሰላማዊ የሆኑ ሸሽተው የሄዱ የቅማንት ብሔረሰብ ተወላጆች እዚህ አካባቢ አሉ። ስለዚህ የሱዳንን መንግስት የምንጠይቀው ሁለት ነው የመጀመሪያው ጉዳይ ሰላማዊ ሰዎችን አስረክቦ ወደየአካባቢያቸው እንዲመለሱ እዚህ አካባቢ ያሉ በስጋት ወጥቶ በባለፈው ግጭት ሁለተኛ ጽንፈኞችን ደግሞ በጋራ መዋጋት እንዳለበት መከላከል እንዳለብን ነው ሁለት ጥያቄዎች ናቸው ያሉና ማለት ነው አቶ ተስፋዬ ለተፈጸመው ጥቃት ተጠያቂ ያደረጉት ህወሀትን ጨምሮ ጽንፈኛ ሲሉ የገለጿቸውን ታጣቂዎች ነው። በዚህ የአማራ ብሔራዊ ክልላዊ መንግስት ውንጀላ ላይ እስካሁን ከህወሀት የተሰማ ምላሽ የለም። ህወሀት ከዚህ በፊት ባወጣቸው መግለጫዎች ግን በሱዳን ድንበር አካባቢ ከተፈጠሩ ግጭቶች ጋር በተያያዘ የቀረቡበትን ውንጀላዎች አስተባብሏል። እየተሰነዘሩ ያሉ የተቀናጁ የውሸት ክሶች እንዳሉ በመጠቆምም መንግስትን ይወነጅላል ድርጅቱ። ይህ ደግሞ መንግስት ለሰላም ያለው ቁርጠኝነት እውነተኛ እንዳልሆነ በእጅጉ ያመለክታል በማለትም ይተቻል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።